ታረታን ነገ አንሶራ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ጃል መሮ በሚል መጠሪያው በይበልጥ የሚታወቀው በጥጥቅ ጥግል ላይ የሚገኘው የኦሮሞ ነጻነት አዛዥ ኩምሳ ድሪባን ቃለ ምልልስ በዕለቱ አብይ ርዕስ ይቀርባል። ሰሞኑን በኢትዮጵያ በተፈጸሙ ጥቃቶች መንግስት የዜጎችን ደህንነት ለማስጠበቅ ተገቢውን የመከላከል ስራ አልሰራም ሲል ተቃዋሚ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ወቀሰ። ጉዳት ለደረሰባቸው ዜጎችም በይፋ ይቅርታ ሊጠይቅ ይገባዋል ብለዋል። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔቱ ትንታኔ ክፍለ ጊዜ ይቀርባል። ጤና አስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡ ሐምሌ 8 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ አዳነች ፍስሐዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱ ከዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከአዳነች ፍሳዬ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ መጀመሩን ለሀገር ውስጥ መገናኛ ብዙሀን ያረጋገጡት የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ስለሺ በቀለ ውሃው እየተቋጠረ ያለው የግንባታውን የተፈጥሮ ሁኔታ በጠበቀ መንገድ መሆኑን አስታውቀዋል። ሚኒስትሩ ነግረውኛል ብሎ አሶሺየትድ ፕሬስ የዜና አገልግሎት ዛሬ ባወጣው ዘገባ ውሃው ግድቡ ላይ እየተያዘ ያለው እየጣለ ባለው ከባድ ዝናብ ምክንያት የሚገባው መጠን ከሚወጣው የሚበልጥ በመሆኑ እንደሆነ መግለጻቸውን አመልክቷል። የዓለም አቀፍ የቀውስ መፍትሄ አፈላላጊ ቡድን አይሲጂ ተንታኝ ዊሊያም ዴቪድሰን የሰጠውን ቃል የጠቀሰው ይኸው ዘገባ ባለፈው ሐሙስ ሐምሌ 2 2012 ዓ ም በአውሮፓ የጠፈር ኤጀንሲ ሳተላይት የተወሰደው የሕዳሴ ግድብ ምስል የሚያሳየውም ውሃው እየተጠራቀመ ያለው በተፈጥሮ መንገድ መሆኑን ይናገራል። ኢትዮጵያ ሱዳንና ግብፅ በቴክኒክና በሕግ ጉዳዮች ላይ በአፍሪካ ሕብረት አመቻችነትና ታዛቢነት ለ11 ቀናት የተካሄደው ድርድር ያለ ስምምነት መቋረጡን ባለሥልጣናቱ ትላንት ቢገልጹም የኢትዮጵያዊ ውሃ ሚኒስትር ዶክተር ስለሽ በቀለ ግን የተወሰኑ ባሏቸው ነጥቦች ላይ መግባባት ላይ እንደተደረሰ መናገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ኢትዮጵያ በያዝነው የአውሮፓ ወር አጋማሽ ላይ ግድቡን መምላት ለመጀመር የድርድሮችን ውጤት እንደማትጠብቅ ቀደም ሲል ማስታወቁ አይዘነጋም። ይህ በእንዲህ እንዳለ አሶሺትድ ፕሬስ በዛሬው ዘገባው ላይ የጠቀሳቸው የሱዳን የመስኖ ሚኒስትር ያስር አባስ ከትላንት በስቲያ ሰኞ በሰጡት መግለጫ ወገኖቹ መፍትሄ ለመፈለግ ተግተው እየሰሩ መሆናቸውን አመልክተው አሁን ያሉት ድርድሮች መቋጫ ያላገኙ በተለይ በተራዘመ የድርቅ ዓመታት ኢትዮጵያ የግርጌ ሀገሮች የምትለቀው የውሃ መጠንንና ወደፊት ሊከሰቱ የሚችሉ ውዝግቦች በሚፈቱበት ሁኔታ ላይ ያሉት ንግግሮች መሆናቸውን ተናግረዋል። ድርድሮቹ ከተቋረጡ በኋላ ግብፅ ያላትን ሀሳብ ለማግኘት ጥረት እያደረግንን። ተጨማሪና ዝርዝር ዘገባ ይዘን እንመለሳለን። በሶማሊያ ወታደራዊ አዛዥ ጀነራል አዶዋ ዩሱፍ ራጌ ላይ በተፈጸመ የቦምብ ጥቃት ቢያንስ አንድ ሰው ሲገደል ሁለት እንደቆሰሉ ተዘግቧል። ጀነራሉ ከጥቃቱ መትረፋቸው ታውቋል። ጥቃቱን የፈጸመው አልሸባብ ነው ተብሎ ይታመናል። የቦምብ ጥቃቱ የደረሰው የጀነራሉ ካሚዮን ከመከላከያ ሚኒስቴር ግቢ እንደወጣ ነው ተብሏል። በፈንጂ የተሞላቸው መኪና ከመፈንዳቷ በፊት የጸጥታ ኃይሎች አጥቂውን ተኩሰው እንደገደሉት የሶማሊያ ወታደራዊ ቃል አቀባይ አብዲካኒ አሊ አሽኪር ገልጸዋል። በወታደራዊ ኃይል ላይ ጥቃት ማካሄዱ የሚዘወተር ቢሆንም በሀገሪቱ ከፍተኛ ወታደራዊ መሪ ላይ የግድያ ሙከራ ሲደረግ በብዙ ዓመታት ውስጥ ለመጀመሪያ ጊዜ ነው ተብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ተመራማሪዎች የኮሮና ቫይረስ ክትባት መድኃኒት ለማግኘት በሚያደርጉት ጥረት በመጀመሪያው ሙከራ ተስፋ እያዩ መሆናቸውን ገልጸዋል። አዲስ የኮሮና ቫይረስ ክትባት የመሆን መሰረት ያለው መድኃኒት የተመረተው ሞደርና በተባለው መቀመጫው ዩናይትድ ስቴትስ የሆነ ኩባንያ መሆኑ ተገልጿል። ያፈለጉት ደግሞ የብሔራዊ የአለርጅና የተላላፊ በሽታዎች ተቋም ተመራማሪዎች ናቸው። ኒው ኢንግላንድ ጆርናል ኦፍ ሜዲስን የተባለው ስለ ሕክምና ምርምር የሚዘገበው መጽሔት ትናንት በዘገበው መሰረት ተመራማሪዎቹ በሙከራ ላይ ያለውን የክትባት መድኃኒት ከ18 እስከ 55 ዓመት ዕድሜ ክልል ውስጥ ለሆኑ ሰዎች በፍላጎታቸው ሁለት ዶዞች እንደሰጧቸው ገልጸዋል። መድኃኒቱ ለሙከራ ከተሰጣቸው ሰዎች መካከል አንዳቸውም ቢሆኑ ከባድ የጎንዮሽ ችግር እንዳላስከተለባቸው ተማራማሪዎቹ ገልጸዋል። የክትባቱ መድኃኒት ከተሰጣቸው ከግማሽ በላይ የሚሆኑ ሰዎች መጠነኛ የሆነ የድካም ስሜት እንደተሰማቸው፣ ራስ ምታት፣ ብርድ ብርድ የሰውነት መቀጥቀጥና የመታመም ስሜት እንደገጠማቸው መናገራቸውን ተመራማሪዎቹ ጠቁመዋል። በሙከራ ላይ ያለው የክትባት መድኃኒት በሰዎች ላይ ሲሞከር ለመጀመሪያ ጊዜ ሲሆን ዝቅተኛ፣ መካከለኛና ከፍተኛ የመድኃኒቱ ይዘት ያለውን ክትባት ለሰዎቹ በመስጠት የመከላከል አቅሙንና ሌላ የጎንዮሽ ችግር የማያስከትል መሆኑን ለማረጋገጥ የተደረገ የመጀመሪያ ደረጃ ሙከራ ነው ተብሏል። የመጀመሪያ ደረጃ ነው ነገር ግን አስደሳች ጅምር ነው ብለዋል ዶክተር ዊሊያም ሻፍነር የተባሉ የተላላፊ በሽታዎች ጠቢብ። ሞደርና በአሁኑ ወቅት የክትባቱን የሁለተኛ ደረጃ ሙከራ እያደረገ ነው። የመድኃኒቱን ውጤታማነት ማነት ለመለካት የበዙ በጎ ፈቃደኞች የሚሳተፉበት እንደሚሆን ተገልጿል። ከ13 ቀናት በኋላ ደግሞ ሞደርና የተባለው ኩባንያ ሶስተኛ የሙከራ ደረጃ ያካሄዳል። በሶስተኛው ደረጃ ሙከራ ሰላሳ ሺህ የሚሆኑ ፈቃደኛ ሰዎች ይሳተፉበታል። እስካሁን ባለው ጊዜ የኮቪድ-19 ክትባት ለማግኘት በሚደረገው ጥረት ይህን ያክል ብዛት ያላቸው ሰዎች ሲሳተፉበት ለመጀመሪያ ጊዜ መሆኑ ነው። ጆንሰን ኤን ጆንሰን የተባለው ኩባንያም በሁለት ሳምንታት ጊዜ ውስጥ በሰው ላይ የክትባቱን ሙከራ ያደርጋል ተብሎ ይጠበቃል። በሌላ ዜና ደግሞ ኮቪድ-19 በእርግዝና ወቅት ከእናት ማህፀን ውስጥ ላለ ህፃን ሊተላለፍ እንደሚችል የፈረንሳይ ሐኪሞች ተናግረዋል። ይህም የመጀመሪያ ነው ተብሏል። ኔቸር ኮሚኒኬሽንስ የተባለው የሳይንስ መጽሔት ባወጣው ዘገባ መሰረት ለመውለድ የተቃረበች የ23 ዓመት ዕድሜ እርጉዝ ሴት ኮሮና ቫይረስ ተገኝቶባት ሆስፒታል ገባች። ህፃኑ ማህፀኗ ውስጥ ሆኖ የጭንቀት ስሜት በማሳየቱ ከሶስት ቀናት በኋላ በቀዶ ህክምና እንዲወለድ ተደረገ። ህፃኑ የህመም ስሜት በማሳየቱ ሲመረመር ታዲያ ቫይረሱ ተገኘበት። ቀጣይ ምርመራ ከተደረገ በኋላ የኮሮና ቫይረስ ከእናትየዋ ደም ወደ ህፃኑ መተላለፉን ለማረጋገጥ መቻሉን የሳይንሱ መጽሔት ዘግቧል። የብራዚል ፕሬዚደንት ጀር ቦልሶናሮ በኮሮና ቫይረስ ተይዘው ህመም ላይ ቢሆኑም የተቃዋሚዎች ሐዘኔታ ያስገኝላቸው አይመስልም። ከስልጣን እንዲወርዱ እየጠየቁ ነው። ፕሬዚዳንቱ በኮሮና ቫይረስ ላይ በነበራቸው የማጣጣል ዝንባሌ የተቆጡ ተቃዋሚዎች ትላንት በመዲናይቱ ብራዚሊያ በሚገኘው የሀገሪቱ ምክር ቤት ውጭ ሆነው በቫይረሱ ያለቁትን ሰዎች የሚመስሉ መስቀሮችን አኑረዋል። የሀገሪቱ ሰራተኞች ማህበራት አባላትንና ሌሎች የማህበረሰቡ አካላትን ያካተቱ የተቃውሞ ሰልፎች ምክር ቤቱ በሀገሪቱ ፕሬዚደንት ላይ ክስ እንዲመሰረት የሚጠይቅ የፊርማ ስብስብ ለምክር ቤቱ አቅርበዋል። ቦልሶናሮ የኮሮና ቫይረሱን መዛመት ክብደት አናንቀዋል በሚል ሲነቀፉ ቆይተዋል። ብራዚል በቫይረሱ በሽታ 74 ሺህ ሰዎች እንደሞቱባት ተረጋግጧል። ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ናት ተብሏል። በመጨረሻም ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የእግር ኳስ ጨዋታ አሰልጣኝ የነበሩት ታሚ ቱበርብል የቀድሞ የዩናይትድ ስቴትስ ዋና አቃቤ ሕግ ጄፍ ሴሽንስን አሸንፈዋል። የደቡባዊቷ ክፍለ ግዛት አላባማን ወክሎ የሕግ መወሰኛ ምክር ቤት አባል ለመሆን በተደረገ የሪፑብሊካውያን የቅድሚያ ምርጫ ነው ሴሽንስ የተሸነፉት። ሴሽንስ ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ በኋላ የፍርድ ሚኒስቴሩን ለመምራት የሴኔተርነቱን ቦታ ከመልቀቃቸው በፊት ለሀያ ዓመታት ያህል የህግ መወሰኛ ምክር ቤት አባል ሆነው አገልግለዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ሩሲያ ጣልቃ ገብታለች ከሚለው የክስ ሂደት የሙያ መጣረስ እንዳይኖር በሚል ራሳቸውን ካገለሉ በኋላ ከፕሬዚደንት ጋር የነበራቸው ግንኙነት ሻከረ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሐምሌ 8 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 ና በ25 እንዲሁም በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቅጽል ስሙ ጃል መሮ በሚል መጠሪያ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ ኩምሳ ድሪባ በድምፃዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ አደለሁም አለ። ጃልመሮ ከአሜሪካ ድምጽ ጋር ባደረገው ቃለምልልስ ድምፃዊ ሀጫሉ ስልጣን ላይ ካሉት መሪዎች ይልቅ ለኦሮሞ ነጻነት ጦር የቀረበ ነበር ሲል ተቃውሞ ቢኖረው እንኳን እርሱን ልንገል የምንችልበት ምክንያት የለም ብሏል። አያይዞም መሳሪያ ከታጠቀው ኃይል ጋር ጦርነት ላይ ብንሆንም ሰላማዊ ዜጎች ላይ ግን በፍጹም ጥቃት አናደርስም ብሏል። ሰላማዊ ዜጎችን ከጥቃት የመከላከል ተግባር ደግሞ የመንግስት ነው ሲልም አክሏል። ጽዮን ግርማ ነች ያነጋገረችው። በጣም አመሰግናለው ኩምሳ ድሪባ ወይም ደግሞ በቅጽል ስምህ ጃል መሮ ነው የምትባለው። ኢትዮጵያ ነው ያለኸው፣ ምክንያቱም በኢትዮጵያ ቁጥር ነው ደውዬ ያገኘውህ። ከራስህ አንደበት ምስማ ትጥቅ ትግል እንቅስቃሴ የምታደርገው የት አካባቢ ነው? ሲሆን ይህ ነገር እንኳ አንቺን የሚመለከት አይመስለኝም። ኢትዮጵያ ሰፊው ኤጀንሲ ደንሲ ስራ መሰለኝ እኔ ያለሁበትን ቦታ ፈልጎ ማግኘት and I'm show if you're covered with worshipping, if you're covered yes. በእርግጥ እንዳልከው የቦታ ያለህበትን ቦታ ምናልባት ፖሊስ ፈልጎ የማግኘት የፖሊስ ስራ ሊሆን ይችላል። የእኔ ጥያቄ ግን ያለህበትን ቦታ ለመጠየቅ ለማወቅ የፈለግኩት በኢትዮጵያ መንግሥት በኩል የምትከሰሱባቸው በሰዎች ሕይወት ላይ ጉዳት በማድረስ በንብረት ላይ ጉዳት በማድረስ የምትከሰሱባቸው ቦታዎች አሉ። ያንን መነሻ ለማድረግ ለዛ ጥያቄ በትክክል በየትኛው በኩል ይመለከታችኋል፣ የትኛው ሳይመለከታችሁም የሚል መነሻ ጥያቄ ለማ ማምጣት የቆሙበትን ቦታ አይደለም የጠየኩት። እንቅስቃሴ የምታረጉት በየትኛው አካባቢ ነው? የኦሮሞ ነፃነት ሰራዊት የሚንቀሳቀስባቸው ቦታው በደቡብ፣ በምዕራብ፣ በሰሜን እንብርት አካባቢ ማለት ወደ አዲስ አበባ የሚጠጋ አካባቢ መሀል ሀገር የምንለው ማለት ነው። እንዲሁም ወደ ምስራቅ አካባቢ ይንቀሳቀሳል። በአጠቃላይ ኦሮሚያ ውስጥ የኦሮሞ ነፃነት ሰራዊት የማይንቀሳቀስበት ቦታ በቃ ምንም ነው። ስለዚህ በአጠቃላይ በኦሮሚያ ውስጥ እንቀሳቀሳለን ለማለት ይቻላል። ስለዚህ እነዚህ አሁን የምንቀሳቀስባቸዋለን ያልካቸውን አካባቢዎች በአንተ የጦር መሪነት የሚንቀሳቀሱ ናቸው ወይስ የተለያየ የጦር መሪዎች አሏቸው? በየ አቅጣጫው የጠቀስኩልሽ ማለቴ ደቡብ፣ ምስራቅ፣ ሰሜን ለት የየ ራሱ የሆነ የዛ ቀጠና። የጦር መሪ ይኖረዋል። ለምሳሌ እ በምዕራብ በኩል ያለው መመራ። ይህ ሁሉ ደግሞ በአንድ ላይ አንድ ቆፈም አንድ ስር ነው የሚተዳደረው። ያንን ደግሞ የሚመራው ያልጎልቸ ቴንግ የሚባል የደቡብ አካባቢ የኦሮሞ ነጻነት ሰራዊት እንቅስቃሴን የሚመራው ራሱ ነው። በእንደዛ ብክር ዚህ ቆንጆ ነ ለው ከተማ ያለው ብሔራዊ ምርጫ ቦርድ ፈቃድ አውጥቶ ከሚንቀሳቀሰው በነ አቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር ሙሉ ለሙሉ የተለያየ ነው ማለት ነው። ማንም ሰው እንደሚያውቀው አንድ ድርጅት ነው የነበረው። የኦሮሞ ነጻነት ግንባር፣ የኦሮሞ ነጻነት ሰራዊት ደ ግንባሩ ሰራዊት ነው የነበረው። ግን ግንባሩ በሰላማዊ መንገድ ትግል አደርጋለሁ ብሎ ወደ ሀገር መመለሱ እናቃለን። ወደ ሀገር ስንመለስ ደግሞ የኛ አካሄድ በማይፈቅደው መልኩ ነው የተመለሱትና በዛ ምክንያት አለመግባባቶች ነበሩ አለመግባባቶች ብቻ ሳይሆኑ ይህ ድርጅት ሀገር ውስጥ ሲመለስ እኛን መምራት የማይችልበት ደረጃ ነው እየደረሰ ና ስለዚህ የራሳችንን መንገድ መፈለግ ነበረብን። በዛ ነው የኦሮሞ ነጻነት ግንባርን አመራርነት እና ለእነሱ ሪፖርት ማድረግ ከነሱም ደግሞ ባር የምናደርገው ነገሮች የሚሰጡንን ላለመቀበል ሲያስቸግረን ይሄንን አድርገናል። ይሄ እውነት ነው። የራሳችን የሆነ ኮማንድና የራሳችን የሆነ መሪ አለን። እንደገለጽኩልሽ የደቡብ መሪ አጠቃላዩ የሚመራ ቦታው ስለዚህ፣ ከነሱ ጋር ምንም አይነት ግንኙነትም የለንም። ስለዚህ ይሄ ድርጅት ተለያይተዋል ማለት ነው። በጠቀሱ ልኝ ቦታዎች የኢትዮጵያ አካባቢዎች ወደ ከተሞቹ ስትገቡ ምን አይነት የትግል እንቅስቃሴ ነው የምታካሂዱት? ምንም አይነት ምርጦ የለውም። የትጥቅ ትግል ነው የምናካሂደው። ትጥቅ ትግል እያካሄድ ነው ያለ ነው። ኦሮሞ ነጻነት ግንባር በሰላማዊ መንገድ ይህን አካሂዳለሁ ብሎ ሲገባም እኛ ያ ትክክል አለመሆኑና ኢትዮጵያ ውስጥ ያለ ሁኔታ ያንን ስለማይፈቅድ ከዛ ተነስተን የቀረ ስለዘፍቅ ግን በጠመንጃ አፈሙዝ በትጥቅ ትግል ካላችሁ በተለይ ደግሞ በኢትዮጵያ የሚገኙ ሰላማዊ ዜጎችን በሰላማዊ ሁኔታ ታገሉ ወይም ደግሞ ድጋፋቸውን በስልጣን ላይ ላለው መንግስት የሚሰጡ ሰዎች ላይ ጥቃት እንደምትፈጽሙ የኢትዮጵያ መንግስት ደጋግሞ ይከሳችኋል። ከሱ አንዱ በቅርቡ በተተኮሰ ጥይት ሕይወቱ ያለፈው ድምፃዊ ሀጫሉ ሁንዴሳ ነው። በዛ ውስጥ በጥርጣሬ የተያዙትና በመንግስት ቁጥጥር ስር የሚገኙት ተጠርጣሪዎች ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ጦር ወቦ ያሰማራቸው እንደሆኑ በእምነት ክህደት ቃላቸው መስጠታቸውን የፌዴራል ጠቅላይ አቃቢ ሕግም ገልጿል። ስለዚህ ከእንቅስቃሴዎቻችሁ አንዱ ከምታረጓቸው ትግሎች አንዱ ይሄ ነው ማለት ነው። መጀመሪያ ኢትዮጵያ ውስጥ መንግስት የሚባል ኢትዮጵያ ያለችበት ችግር ውስጥ የገባችው እነ ሚስቴት ማፊያስ፣ እንደነ ማፊያ ካፓስ፣ እንደነ ኬንያ ውስጥ ያሉ ሞንጎ ኪዝ ያሉት ቡድን ነው ኢትዮጵያን እያስተዳደረ ያለው። መንግስት ክስ ያቀርባል በርቱ ይህ ስህተት ነው። መንግስት የለም። በሁለተኛ ደረጃ ኦነክሽን የሚባል ይህም እስከማቀው በትክ ትግል የሚሆን አገር ውስጥ ያሉት እና ኦፌኮ ኦነግ ራሱ ሌሎችም ብሄር ብሄረሰቦች ወክሎ ያሉት ፓርቲዮ ኦኔክሽን የሚባል ባንክ ያ ያለው ሰው ብቻ። ስለዚህ አንደኛ መንግስት የለም ያሉት ቡድኖች ማስያዎች ደግሞ የሚከሱ ሰን የሚባል ድርጅት የለም። ለጠየቅሽኝ ጥያቄ ለህዝቡ ግብጽ፣ እንዲሁም አጫሉ እንዴታ የተገደለው በኦሮሞ ነጻነት ሰራዊት አይደለም። የኦሮሞ ነጻነት ሰራዊት አጫሉ አይገለውም የኦሮሞ ነጻነት ሰራዊት አይደለምና ሌላ ሰው ሌላ ኢትዮጵያዊ የሚሆን የሌላ ሀገር ዜጋ የሆን ብቻ ሰው የሆነና ጭንቅላቱን ይሰራ አጫሉን አይገለውም። በሌላ መልኩ ደግሞ እኛ እየተዋጋን ያለ ነው። ታጥቆ የሚንቀሳቀስ እኛ በምንቀሳቀስበት ቦታ ተሰማርቶ ሰላማዊ ዜጎችን የሚገድል ከወታደራዊ ኃይል ጋር ወታደራዊ ፍልሚያ በምናካሂደው ሰላማዊ ሰዎችን አንገድላቸውም። ይታወቃል። ህዝብ ያውቃል፣ ሚዲያ ያውቃል፣ ዓለም ያውቃል። እንደዛ ብናደርግ የኦሮሞ ነጻነት ሰራዊት ይሄ ይሄ ይሄ ያደርጋል ይባላል እና ህዝብ ራሱ ይጠለዋል። መንቀሳቀስ አይችልም። መንግስት የሚባለውን ሌላ ሌላ ተይና፣ ወታደራዊ ትግል ተይና፣ አንድ ምሽት ማደር አንችልም። ህዝባት እዚህ አይነት ነገር ግን አካሄድ ማለት ለምሳሌ የኢትዮጵያ መንግስት ብ ግድያዎች ይካሄዳሉ ኢትዮጵያ ውስጥ ለሁሉ መብት አለኝ መረጃ አለኝ ለህዝብ ይፋ አደርጋለሁ ይላል። ከዛ በያዙት ሚዲያ ላይ እንደዚህ እንደዚህ አይነት ተደርጓል፣ ጥናቱን አካሄደን ከጨረስን በኋላ ለህዝብ ይፋ እናደርጋለን። አድቮካት በብሶ ከዛው ይቀራል። በአማራ ክልል የተደረጉ ግድያዎች आज इस आयोग के तत्वावधि के बाद ब्रदर ग्रुप इनके लिए बेनिफिशियस होता है उन्हें तत्वावधि के बाद इसका आंकलन है तब नल आंकलन कर लेंगे आगे निकाल न आयोग न फॉलो यानी न आते होंगे न आते होंगे फिर तभी न आता है एल्बस की आयनत नजर गलत बतात हालांकि उसकी आयनत कितनी आसिस असंधूर आस በቂ መረጃ በሌለበት ሀገር ይህንን መንግስት ነኝ ባይ ብቻ ከሚከስሽ እውነት ሊወጣ አይችልም። ህዝቡን ታትኖ ያለበት ምክንያት ይሄ ነው። ኢትዮጵያ ውስጥ ተደጋጋሚ ነገሮች እየተመላለሱ ሊነሱበት ምክንያት ለሚያምን ቦታ ለሚያምን በሽታ መድኃኒት አለማግኘታችን ይ ነው እየተካያ ያለው ና በአጻኑ ግዲያን ምንም ሚጋጅል የለበትም። በሌሎችም በህዝብ ያላይ እንደዚያ በመጀመሪያ መንግስት ኢትዮጵያ ውስጥ ህጋዊ መንግስት የለም ላልከው ኢትዮጵያ ውስጥ መንግስት አለ። የፌዴራል መንግስት አለ። የክልል መንግስታት አሉ። በፌዴራል ኢትዮጵያ ውስጥ ህዝብ የመረጠው መንግስት የለም። ኢትዮጵያ ውስጥ የነበረው ኢግረደር ወይ ደግሞ ኢናድ የሚባለው ya bu hızı dikkat በህዝብ ክብል ሲበታተን ህዝብ ፍላጎት እንደዚህ አይነት መንግስት ይዋቅ አደለም ተብሎ የተዋቀረ መንግስት የለም። ጥያቄን አልጨረስኩትም ነበረ አቋርጣኝ ነው። ኢትዮጵያ ውስጥ የህዝብ ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች ያሉት የህዝብ ተወካዮች ምክር ቤት አለ። የፌዴሬሽን ምክር ቤት አለ። ተቋማት አሉ። የመንግስታዊ ስርዓት አለ። መንግስት አለ። ሀገር ያለው መንግስት ስላለ ነው። ስለዚህ በግሎት ይህንን አቋም ማራመድ ይችላሉ። እንደ መንግስት ግን መንግስት መንግስት የሚባል ኢትዮጵያ ውስጥ ስላለ መንግስት በሚለው እንነጋገራለን። በብሎት ግን ይህንን አቋም ማራመድ ይችላሉ። ሁለተኛው የኦነግ ሸኔ የሚባለውን ነገር አናውቅም ብለዋል። በእኛ በኩል የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነርም ይህን ጥያቄ ጠይቀናቸው ነበረ። የኦነግ ሸኔ እና አባ ቶርቤ ብለው የሚጠሯቸው ከኦነግ የጦር ክንፍ የተገነጠለና በጫካ ሆኖ የሚዋጋውን ነው ብለው ለይተው ይናገራሉ። አሁን ደግሞ ፌዴራል ጠቅላይ አቃቤ ህግ አዳነች አበቤ ለአፋን ኦሮሞ በሰጡት ቃለ ምልልስ የኦሮሞ ነጻነት ጦር ወይም ወቦ ተጠያቂ እንደሆነ ካገኘነው ምስክር ቃል የእምነት ክህደት ቃል ያገኘ ነው እሱ ያመላክታል ስላሉ፣ በቀጥታ አሁን እኛ የምንመራው ነው ያሉትን ሀሳቢ አድርገው ተናግረዋል፣ በግልጽ አስቀምጠዋል። ስለዚህ እናንተን ነው ማለት ነው ተጠያቂ የሚያደርጉት። ከዛ አንፃር ነው እኛም እናንተን ልንጠይቃችሁ የመጣ ነው። ስለዚህ አሁን እርስዎ ሚ ድምፃዊ ሀጫሉ ሁንዴሳን በመግደል ውስጥ የለንበትም ነው። እነሱ ደግሞ በእጃችን የያዝ ነው ተጠርጣሪ እሱን አመላክቶናል፣ የድምፅ ማስረጃ አለን የስልክም ማስረጃለን እያሉ ነው ቸው በዚህ ላይ መንግስት አለ የለም። እኛ ሰኔን አይደለንም በሚል ሰአታችን ባንገል ይሻላል ለጠየቅሽኝ ጥያቄ ብቻ መልስ ልትና የወረጣነት ሰራዊት ነኝ ብሎ የአጫሉ ስልክ ላይ ደውሎ ማስፈራሪያ እና ዛቻ አካይዶ ባንታ ብሎ እየተነገረው በጣም ቀላል ነገር እኮ ነው። ድምፁ ከአጫሉ ጋር ያደረገው ንግግር ይፋ ያደርጉት በጣም ቀላል ሰውየው ደግሞ

የሀሳብ እንዴ ስራት ክበጃችን ነው ያለው። ከዛ ብዙ መረጃዎች አግኝተናል እያሉ አይደለም ሲ ሀሳብ እንዴ ከኦሮሞ ሚዲያ ኔትወርክ ጉጆ ዋሎ ጋር ያደረገ ኢንተርቪ ተቋቶ እሱ የኦሮሞ ነጻነት ሰራዊት እያስፈራራ ሚለው ምናምን ያለው ተቋፖ ቀርቶ አግኝተናል ብለው ነበር። ያንን ያቅርቱ ብዙዋሬ ግለቤት ሲለፋ ኖሮ ኢንተርቪው አድርጎ እንደዛ አይነት ትሬት ከኦሮሞ ነጻነት ሰራዊት ይደርስብኛል የሚል አጫሉ እንደዛ ከእኔ ጋር እንተርቪው አላደረገን ብሏል። በሰጠው ቃለ ምልልስ ላይ በአፋን ኦሮሞን በሰጠው ቃለ ምልልስ ላይ ትጥቅ ትግል ላይ ደስተኛ እንዳልሆነ በተለይ ኦሮሞ ኦሮሞን መግደሉ በጣም እንደሚያመው ተናግሯል። ከዚህ በላይ ሞት የለም ይላል። ስለዚህ በትክክል እናንተ የምታራምዱትን አቋም እንደማይደግፍ ማሳያዎች ሰዎች የሆኑ ቃለ ምልልሶች ናቸው። ይበልጡንም እንዳውም ለውጥ አለ ነጻነት አለ አሁን የተሻለ ጊዜ ነው የሚሉ ማሳያዎች ያሉት ቃለ ምልልስ ነው። እዛ ላይ ሲሰጥ የነበረው አጫሉ እኮ አጫሉ ብቻም ደግሞ አይደለም ብሎ ብሎ አጫሉ ብቻ አይደለም የኛን አካሄድ የማይደግፈው አጫሉ ና እነበከሌ ገርባና ጃዋር ማለት እኮ የኦሮሞ ነጻነት ሰራዊትን ትጥቅ አስፈትተዋል። ትጥቅ ማስፈታት ብቻ አይደለም ብዙ ነገሮችና በደሎች እንዲደርስበት አድርገዋል። ከአጫሉ በላይ ብዙ እኛን የሚቃወሙ ስልታችን ማዋጣ እንደሆነ የሚቃወሙ እኮ አሉ ሰዎች። እኛ እኮ የምንታገልለት እየወደቅንለት ያለው ነገር እንደዚህ አይነት ሀሳቦች ኢትዮጵያው በነፃነት እንዲሸራሸሩ እኮ ነው። አጫሉ እኛን አለመከተሉ እኛን አለመደገፉ እኮ አገድለው ያለን ነገር እንድኖር ሰው የፈለገውን ተናግሮ የፈለገበትን እምነት አካሄዶ የፈለገበትን ሁሉ አድርጎ ኢትዮጵያ ውስጥ ነጻና ፍትሐዊ ዲሞክራሲ ህዝቡ በነጻ ወጥቶ በሰላም ወጥቶ በሰላም የሚገባበት አይነት አካሄድ እንዲኖር የሚያስችል ስለዚህ ይህን ነገር የሚይን ወደ ብዬ አይነት አካሄድ እያካሄዱ ምንም አይነት የልጁንም ደም በመከልብ አድርጎ ለማስቀረት እንጂ ይሄ ነገር ምንም እውነቱ እንዲገልጽ አይችልም። ዝሪባ ኩምሳ በኢትዮጵያ መንግስት የሚቀርቡበትን አንዳቸውንም ክሶች አይቀበላቸውም። በተለይ ሰላማዊ ኢትዮጵያውያን ላይ ምንም አይነት እርምጃ በመውሰድ ግድያን እንደማይፈጽሙ ገልጿል። በየትኛውም አካባቢ በሰላማዊ ዜጎች ላይ የሚፈጸመው ግድያ፣ ንብረት ማውደምን አጥብቆ እንደሚቃወም ተናግሯል። በተጨማሪም ለቀረቡለት ጥያቄዎች የሰጠውን ምላሽ በነገው ምሽት ይዘን እንመለሳለን። ጨንል ዘገባው፣ አመሰግናለሁ። አሁን አድማጮች ወደ አውሮፓ የሚወስደን ይሆናል ተከታዩ ዘገባ። ጀርመን ፍራንክፈርት ና የሚኖሩ ኢትዮጵያውያን ሰሞኑን ኢትዮጵያ ውስጥ ለተፈጠረው ሁከትና ምክንያት ላሉትም ሁኔታ ዓለም አቀፍ ትኩረት ለመሳብ ዛሬ ሰልፍ ወጥተዋል። ሰልፈኞቹ ለጀርመን ተቋማት ለኢትዮጵያውያንና ለኢትዮጵያ መንግስትም መልእክት አስተላልፈዋል። ከሰልፉ አስተባባሪዎች አንዱንና በሻሸመኔው ጥቃት ተጎጅነኝ ያሉት ሳታፊ ያነጋገረው ሰለሞን አባተ የሚከተለውን አሰናድቷል። ጀርመን ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያን ዛሬ ያካሄዱትን ሰልፍ ያስተባበረው የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ነው። ከሰልፉ አስተባባሪዎች አንዱን በስልክ አግኝቼ አነጋግሬያለሁ። ስዩም ሀብተ ማርያም እባላለሁ። የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ሰብሳቢ ነኝ። የሰልፋችን ዓላማ በኢትዮጵያ ውስጥ እየተደጋገመ የተካሄደውንና አሁንም በቅርቡ እየተካሄደውን ፖግሮም ወይም ጄኖሳይድ ክራይም አጌንስት ዩማኒቲ ለዓለም ህብረተሰብ ለማጋለጥና ወንጀለኞችም ለፍርድ እንዲቀርቡ ገለልተኛ በሆኑ አካላት ይሄ የደረሰው ጥፋት እንዲመረመር እንዲሁም የተጎዱት ከመንግስት ካሳ እንዲያገኙ እና የጥላቻ ንግግሮች የሚያካሂዱ ሰዎች ለፍርድ እንዲቀርቡ በመንግስት አመራር ላይ ያሉ አካላት ከማንኛውም የጥላቻ ንግግሮች ወይም የጥላቻ ቅስቀሳ እንዲቆጠቡ ይህንን ያደረጉም ይቅርታ እንዲጠይቁ ነው። በሰልፍ ላይ አስተላለፍ ነው ምልክት ይሄ ነው አላማቸው። የዘር ፍጅት ወይም ጄኖሳይድ የሚል ቃል ተጠቅመዋል። ትንሽ ከበድ የሚል ቃል ነው። ወደዛ የወሰደን አሁንም ኢንተርናሽናል ሪፖርቶች እንደሚያሳዩት እስካሁን የተከታተል ናቸው። ይሄ መንግስታዊ ባልሆኑ ክፍሎች የተፈጸመ ጄኖሳይድ ነው። ይህም በዋሽንግተን ፖስት ትልቅ የካቶሊክ የዜና አውታር እኛ ከምናውቀው ከሰማነው በተጨማሪ ዘግበውታል። ይህንን ነገር ሰዎችን መታወቂያቸውን በማየት በሃይማኖትና የመጡበትንም ብሔረሰብ ምክንያት በማድረግ እየተመረጠ የተካሄደ ግድያ፣ ከዛም በፊት የተደረጉ ቀስቀሳዎችን የጄኖሳይድን መስፈርት የሚያሟሉ በመሆናቸው ነው። ይህንን እንጠቀም ይቻል ነው። ለማን ነው ጥያቄያቸውን የምታቀርቡት የምታሰሙት ድምጻቸው? ለጀርመን ህብረተሰብ፣ እንዲሁም የጀርመን ፓርላማ ብሎም የአውሮፓ ፓርላማ፣ የአውሮፓ ሀገራት፣ ቀጥሎም የዓለም ህብረተሰብ ከዛም በማሻገር ደግሞ የተባበሩት መንግስታት፣ ያደረሳችሁበት ተቋም አለ? ጥያቄያችሁን። አዎ፣ በተለያዩ መንገዶች ይሄንን ጥያቄያችንን አቅርበናል። ያሉትን ኢንፎርሜሽኖች ልከናል እና ደጋግመንም እያስታወቅን ያለን። ብዙ ሰው ተገኘ ሰልፋችሁ ላይ አቶ ስዩም? አዎ የጠበቅነውን ያክል ሰዎች አግኝተናል። ግን ከዛም በተጨማሪ እኛ ብዙ ጊዜ እንደምንሰራው ሚዲያው ይሄንን ጥፋት ያደረሱ አካላት የሆኑ ደጋፊዎች፣ ጅራፍ ራሱ ገርፎ ራሱ ይጮህ እንደሚባለው ሚዲያ ላይ በመቅረብ የተዛባ ሁኔታ ነው ያቀረቡት እኛ ያንን ሁኔታ ለመቀለበስ ያለ ሁኔታ ለማስረዳት ነው የሞከርነው እየሞከርነው ያለ ነው። ሰልፉ ላይ ከወጡት መካከል እኔም የሁከቱ ተጎጂ ነኝ ያሉኝን አንድ ተሳታፊ አግኝቻለሁ። ስሜ አክሱማዊ ተወልደ ነው። አሁን ለጊዜ ቤት እመቤት ነኝ። ልጅ ስለወለድኩ ቤት ውስጥ ነው ያለሁት ግን እማራለው ቤት ውስጥ የምኖረው ደግሞ ወደ ካስል አካባቢ ነው ጀርመን ውስጥ። ዛሬ የወጣሁት በሻሸመኔ በደረሰው ነገር ምክንያት ተጎጂ ከሆኑት ሰዎችም መካከል ነኝ። እንደገናም የተወለድኩበት ያደግኩበት፣ ብዙ የኖርኩበት፣ ብዙ ክፉና ደግ ያየሁበት ሀገር ሶሪያ ምስጋና እስከሚያጣ ድረስ እንደዚህ ሆኖ ሳየው ሰማኝን ለመናገር ነው ወደ ሰልፍ ወጥቼ የነበረው። ዛሬ ምን ጉዳት ነው የደረሰበት? የቤተሰብ አባል ሞቶብናል፣ ንብረትም ወድሞብናል። በርካታ ጎረቤቶቼ፣ ጓደኞቼ፣ ወዳጆቼ፣ ያሳደጉኝ ሰዎች ጥረው ግረው ያፈሩትን ንብረት በአንድ ሌሊት አመድ ሆኖ አብዛኞቹ አሁን በቤተ ክርስቲያን ተጠልለው ነው ያሉት። እነዛ ቤት የነበራቸው ድርጅት የነበራቸው ለብዙ ሰው ሲተርፉ የነበሩ ሰዎች አሁን በቤተ ክርስቲያን ተጠልለው የሚያድሩበት ቦታ አጥተው እንደዚህ በስቃይ ውስጥ ነው ያሉት እና የደረሰውን ውድመትና ነገር ይሄ ነው ብለህ የምትነግረውም አይደለም። በእውነት የዛው ቦታ ሰው ካልሆንክ ላይሰማም ይችላል። በጣም ከባድ ነው። እንደ እናትና እንደ አባት ሆነው ያሳደጉኝ ጎረቤቶች ቤታቸው ተቃጥሏል። ጓደኞች አብረውኝ የተማሩ በእውነት ድንጋይና አሸዋ እየተሸከሙ ያፈሩትን ሀብት ነው በአንድ ጀንበር፣ በአንድ ደቂቃ የወደመባቸው። ያው እንደምናውቀው በኢትዮጵያ ኑሮ ትልቅ ደረጃ ለመድረስ የራስን ድርጅት ቤት ለመያዝ ብዙ ልፋት ይጠይቃል። በእውነት ረጅም ዓመት መስራት መትጋት ይጠይቃል እና ይሄን ሁሉ አልፈው አሁን ኑሯችን ተለወጠ፣ ተሻሻለ፣ አደግን፣ ራሳችንን ቻልን ሲሉ እንደዚህ በአንድ ጀንበር ቤት አልባ ንብረት አልባ ቤተሰብ አልባ ሆነው ቀርተዋል እና ለምሳሌ እኔ ከትግሬ ቤተሰብ ነው የተገኘሁት እንበልና ኢትዮጵያ ተከፋፈለች እንበል፣ አማራ፣ ኦሮሞ ምናምን ብሎ ተከፋፈለ እንበል። አሁን እኔ በእውነት ጅማ አባ ጅፋርን መጎብኘት ብፈልግ ሊከለክሉኝ ነው። ትግሬ ስለሆንኩኝ ኦሮሞ ጋር አትገቢም ልባል ነው። አያምም ይሄ ትግሬ ስለሆንኩኝ ጎንደርን አታይም፣ ፋሲለደስን አታይም ልባል ነው። አንድ ኦሮሞ ወይ አንድ የደቡብ ሰው ወይ አንድ አማራ ሄደህ አክሱምን ማየት አትችልም ልንለው ነው። በቃ ይሄ ነው እኔ ያመመኝ። አሁን እኔ ለምሳሌ ልጅ አለኝ። ልጄ የተወለደችው እዚህ ጀርመን ሀገር ነው። በጣም ብዙ ማውራት ብዙ ምነግራት ታሪክ አለኝ ስለ ኢትዮጵያ። ግን አሁን በዚህ ሁኔታ ከቀጠልን ከመከፋፈል፣ አንድ ላይ ቆመን ምድሪቱን ካልታደግን ነገ ለልጄ ምንድን ነው የማሳያት? ኬት መጣሽ ብትለኝ ምን እላት ነው ኬት መጣው ነው ምላት? እንደምናየው እንደ ሶሪያ እንደ ሶማሊያ ሀገር አልባ ልንሆን ነው። ስደተኛ ልንሆን ነው። በየሰፈሩ በየሀገሩ ሰው ይሄ በቃ እኔ ለሁሉም ኢትዮጵያዊ ነው ማስተላልፈው። በቃ በዘር ፍጅት አይጠቅምም፣ ጥላቻ አይጠቅምም። አብረን መኖር መዋደድ፣ መፋቀር፣ አንድ ላይ መሆን እሱ ይጠቅመናል። ሌላው ነገር ደግሞ ለመንግስት፣ እንደነዚህ አይነት ሰዎች ትዕግስት አያስፈልጋቸውም። በቃ አንድነትን የማያወሩ አብሮ መሆንን የማያወሩ ፍቅርን የማይሰብኩ ሰዎች በጊዜ ነው እርምጃ መውሰድ ያለባት። አሁን እኮ የሆነብን ነገር ቀስ በቀስ እንቁላል በእግሩ ይሄዳል ነው የሆነብን። እንዲህ አይነት ነገሮች እንደሚሆኑ ከድሮም እናውቃለን ከነበሩት ይሄ አትሞስፌሩ የተነሳ ማለት ነው። ግን እንዲህ ጨክናል እንደዚህ ይሆናል ብለን አላሰብንም ነበር። ግን ከዚህ በኋላ ምንድ ነው የሚጠበቅ? በትክክል መወሰድ ያለበት እርምጃ መወሰድ አለበት። መትረፍ ያለበት ሰው መትረፍ አለበት። በቃ መረዳት ያለበትም ሰው መረዳት አለበት። አሁን ራሳችሁ አስቡ። ከአንድ ሺህ በላይ ሰው ቤተክርስቲያን ተጠልሎ የሚበላው አቶ የሚያድርበት አቶ ተቸግሮ ነው ያለው። ይሄንን ምን ትለዋለን? ህፃናት አሉ፣ ነፍሰ ጡሮች አሉ፣ እናቶች አሉ፣ አባቶች አሉ። ከዚህ በላይ ምን ይባላል? ሻሸመኔ ሰማንያ ፐርሰንት ወደመች። ማነው የሚሰራት ይችን ከተማ ተመልሶ? ዝዋይ ሰባ ፐርሰንት ወደመ። ማነው የሚሰራው ይሄን ከተማ ተመልሶ? እንዴት ነው የምንመለሰው? እስከዚህ ውድቀታችን ተመልሰን መቶ አመት ወደ ኋላ እንሄዳለን? እሺ እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የሰሞኑን ህውከት ለመቃወምና የኢትዮጵያን ሁኔታ ለዓለም ለማሳወቅ በሚል ዛሬ ጀርመን ከተማ ፍራንክፈርት ውስጥ የወጡ ኢትዮጵያውያንና ትውልደ ኢትዮጵያ የጀርመን ነዋሪዎች ያደረጉትን ሰልፍ የሚመለከት ዘገባ ነው የሰማችሁት። ቃላቸውን የሰጡኝን አመሰግናለሁ። Solo una battane la America della ሀገርንና ሰላማዊ ሕዝብን ከማንኛውም አደጋ መከላከል የጸጥታ አካላት ተቀዳሚ ተግባር መሆን እንዳለበት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። የድምፃዊ ሀጫሉ ሁንዴሳ ግድያን ተከትሎ በተፈጸሙ ጥቃቶች ጉዳት የደረሰባቸውን ንጹሐን ዜጎችና ቤተሰቦችም መንግስት በይፋ ይቅርታ እንዲጠይቅ ሲል ጥሪ አቅርበዋል። የኢዜማን ጋዜጣዊ መግለጫ የተከታተለው መለስካቸው አመሀ ተከታዩን አጠናቅሯል። ሰሞኑን የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ በጠራው ጋዜጣዊ ጉባኤ ባሰራጨው የጽሑፍ መግለጫ መንግሥት የሀገርን ደህንነትና የሕዝብን ሰላም መጠበቅ የመጀመሪያውና ተቀዳሚ ተግባሩ መሆኑን በአጽንኦት ገለጸ። በተለይም ይህ የጸጥታና የደህንነት ተቋማት ተግባር እንደሆነ የሚናገረው የጽሑፍ መግለጫ ሰሞኑን ሀገራችን በገባችበት ችግር ዙሪያ ማብራሪያ ሲሰጡ የነበሩ የጸጥታ ተቋማት ኃላፊዎች ችግሩ እዚህ ደረጃ እስኪደርስ የዘገዩት በወደ ሰፊነት የፖለቲካውን ምህዳር ለማስፋት መንግሥት በያዘው አቋም ምክንያት መሆኑን ሲገልጹ ሰምተናል ይላል። ይህም ተቋማዊ ኃላፊነታቸውን የዘነጋ አካሄድና አገላለጽ በቶሎ ሊታረም ይገባል ሲል ያሳስባል። አክሎም የዜጎችን ህይወትና ንብረት ለከፋ አደጋ ዳርጎ ሆደ ሰፊነት ቅድሚያ የሚሰጠው ጉዳይ እንዳልሆነ ይገልጻል። የጸጥታ አካላት ከምንም ነገር በላይ ቅድሚያ ሊሰጡት የሚገባው ተግባር የሀገርንና የህዝብን ሰላምና ደህንነት ከጥቃት መከላከል እንደሆነ አሳስበዋል። መግለጫው ከዚህ ጋር አያይዞ በሀገሪቱ በተደጋጋሚ ጊዜ የፖለቲካ ሽፋን እየተሰጣቸው በተቀሰቀሱ ሁከቶች የዜጎች ህይወት መቀጠፉን፣ የግል ባለሀብቶች ንብረት መውደሙን በማስታወስ መንግሥት እንዲህ ያሉ ሁከቶች እንዳይከሰቱ መከላከል፣ ከተከሰቱ መቆጣጠርና የዜጎችን ደህንነት የመጠበቅ ኃላፊነት ዋነኛው ኃላፊነቱና ሥራው በመሆኑ መንግስት ይህን ኃላፊነቱን በሚገባ ሳይወጣ ቀርቶ ጉዳት ለደረሰባቸው ዜጎችና ቤተሰቦቻቸው እንዲሁም ለመላው የኢትዮጵያ ሕዝብ በይፋ ይቅርታ መጠየቅና ከዚህ በኋላ እንደዚህ አይነት ጥፋት በፍጹም እንደማይደገም ቃል ሊገባና ሊያረጋግጥ ይገባዋል ብሏል። መግለጫው አክሎም የመገናኛ ብዙሃን ነጻነትና ሐሳብን በነጻነት የመግለጽ መብት ሀገርንና ሕዝብን ለአደጋ እስከሚያጋልጥ ልክነት ድረስ መሆን እንደሌለበት ያስገነዝባል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋም በዚህ ላይ ተጨማሪ መብራሪያ ሰጥተው ነበረ። ሚዲያ የሚሰራው በኃላፊነት ነው። አንዱ በነገራችን ላይ ዛሬ ቁጭ ብለን ስናየው የዚህ የሶሻል ሚዲያ መምጣትና ሶሻል ሚዲያን ደግሞ መቆጣጠር አለመቻል በዓለማችን ላይ እየፈጠረ ያለው ትርምስ ከዚህ ጋር የተያዘ ነው ቢኮዝ የሚወጡትን ነገሮች ህብረተሰቡ ጋር የሚደርሱትን ነገሮች ምንም አይነት የግል እንኳን ኃላፊነት በሌለበት ሁኔታ ምን ያህል አደጋ ሊያመጡ እንደሚችሉ ነው ያየ ነው። ይሄ የኢትዮጵያ ችግር ብቻ አይደለም። በዓለማችን ላይ በአጠቃላይ እያየነው ያለ ችግር ነው። ዴሞክራሲያዊ ስርዓት፣ የመናገር ነፃነት፣ የመረጃ የማግኘት ነፃነት በምንም አይነት ከህይወት በላይ ቅድሚያ የሚሰጠው ነገር አይደለም። ይሄንን እንዴት አድርገን ባላንስ አርገን እንሄዳለን ለወደፊቱም ዴሞክራሲያዊ ስርዓት ለመፍጠር ስንታታር ለወደፊቱም እንደነኛ አይነት ማህበረሰብን ማህበረሰብ ሰላም ከሌለ ሀገር ከሌለ ስለ ዴሞክራሲ ስለምን ልናወራ እኮ አንችል። የመኖር መብትሽን ማይጠብቅልሽ ስርዓት ካለ ዜን ከዛ በኋላ ስለ መናገር መብት አይደለም የምናወራው እና እነኛ ነገሮች በሚጋጩበት ጊዜ ማን የበላይነት እንደሚይዝ የመኖር በሰላም የመኖር ፍላጎት የበላይነት ሊይዝ እንደሚችል ሁላችንም በደንብ መረዳት አለብን። ሚዲያውን መረዳት አለብን። ከዛ ባፈነገተ ቁጥር የማህበረሰብን ሰላም የማህበረሰብን አንድነት ማናጋት በሚጀምርበት ጊዜ ያኔ ኃላፊነት የሚሰማው ለዴሞክራሲያዊ ስርዓት ጥብቅና የቆመ ሚዲያ እንደሚሰራው ሳይሆን እየሰራ ያለው አገር ለማጥፋት ከሆነ ይህንን ዝም ብሎ መታገስ የሚችል ዴሞክራሲያዊ መንግስት አለን እያለም ፓርቲው በዚህ መግለጫው የአዲስ አበባ ነዋሪዎችን የሰሞኑን ተመክሮ በማሳየነት በመጠቀም ዜጎች ከዘውግ ከሃይማኖት ወይንም ከፖለቲካ ልዩነት ባሻገር በመደራጀትና የአካባቢያቸውን ደህንነትና ሰላም ለመጠበቅ የሚያደርጉት ጥረት በመንግሥት ዕውቅና እየተሰጠው ከማኅበረሰብ አቀፍ ፖሊስና የመንግሥት የጸጥታ አካላት ጋር የማጣመሩን ተግባር መንግሥትና ሌሎች ባለድርሻ አካላት በተቻለ ፍጥነት ተግባራዊ እንዲያደርጉ ፓርቲው ጥሪውን አቅርበዋል። መለስካቸው አምሃ لأمريكا دمز راديو كاديس أديس أبابا <applause> ጥያቄያቸውን ለዘገባው አመሰግናለሁ። መንግስት በጡረታ ለተገለሉ የቀድሞ መንግስትና የፓርቲ ባለስልጣናት የሰጣቸውን መኖሪያ ቤቶችና ተሽከርካሪዎች ማስመለስ መጀመሩንና ነጻ የህክምና አገልግሎት የመሳሰሉ ልዩ ጥቅማ ጥቅሞችም እንዲቋረጡ ማድረጉን የሀገር ውስጥ ዜና ማሰራጫዎች ዘግበዋል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ደግሞ ጉዳዩ የቤቶች ኮርፖሬሽንን የሚመለከት ስለሆነ ኮርፖሬሽኑ በቅርቡ መግለጫ በቅርቡ መግለጫ እንደሚሰጥበት ለአሜሪካ ድምጽ ገልጠዋል። በዚህ ዙሪያ የተጠናቀረውን አጭር ዘገባ ድርጅት ስታ ያቀርበዋል። መንግስት በጡረታ ለተገለሉ የመንግስትና ከፍተኛ የፓርቲ ባለስልጣናት የሰጣቸውን መኖሪያ ቤትና ተሽከርካሪዎችን ማስመለስ መጀመሩን፣ ነጻ የሕክምና አገልግሎት የመሳሰሉ ልዩ ጥቅማጥቅሞችም እንዲቋረጡ ማድረጉን የአገር ውስጥ ጋዜጦች ዘግበዋል። ሳምንታዊ ጋዜጦቹ ሪፖርተርና አዲስ ፎርቹን በሰሞኑ እትሞቻቸው እንደዘገቡት የማስመለሱ እርምጃ የተወሰደው የሚኒስቴሮች ምክር ቤት ሰኔ 8 ቀን 2012 ዓ ም በጡረታ ለተሰናበቱ ከፍተኛ የመንግስት ሹማምንት የተሰጡ ልዩ ጥቅማ ጥቅሞችና መኖሪያ ቤቶች እንዲቀሩ በወሰነው መሰረት ነው። በውሳኔው መሰረት መኖሪያ ቤትና ልዩ ጥቅሞቻቸው ከተወሰዱባቸው የቀድሞ ባለስልጣናት መካከል በቅርቡ ከንግድና ኢንዱስትሪ ሚኒስትር ኃላፊነታቸው የተነሱት ወይዘሮ ፈት ለወርቅ ገብረ እግዚአብሔር ። ወይም ሞንጀሪኖን ጨምሮ የቀድሞ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን፣ አቶ ስብሀት ነጋ፣ አቶ ዘርአይ አስግዶም፣ አቶ አስመላሽ ወልደስላሴ ወይም አባ ነፍሶ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር ካሱ ኢላላ፣ አቶ ቴዎድሮስ ሀጎስ የሚገኙበት መሆናቸው ተዘግቧል። አዲስ ፎርቹን ጋዜጣ ያነጋገራቸው ነባሩ የህወሓት ታጋይ አቶ ስብሀት ነጋ ቤቱን እንዲለቁ ሲደረግ በቂ ጊዜ ያልተሰጣቸው መሆኑን ገልጠዋል። ድንገተኛ ነበር። ቤቱን ለቀን እንድን እንድንወጣ የተሰጠን ጊዜ የሶስት ሰዓት ያህል የሚሆን ጊዜ ነበር። አስቀድሞ የተሰጠን የቃልም ሆነ የጽሁፍ ማስጠንቀቂያ አልነበረም ማለታቸውን ጋዜጣው ዘግቧል። በአዲስ አበባ በቅሎ ቤት እየተባለ በሚጠራው አካባቢ መንግስት በሰጣቸው ቤት ውስጥ ለ29 ዓመታት ተከራይተው ይኖሩ እንደነበርም ተዘግቧል። እንደ ሪፖርተር ዘገባ ደግሞ አቶ ስዩም አቶ ስብሃትና ወይዘሮ ፈትለወርቅ በወቅቱ በመኖሪያ ቤቶቹ በራሳቸው የተገለገሉበት አይደለም። ጋዜጣው ሶስቱም ነዋሪነታቸው በትግራይ ክልል ማድረጋቸው የሚታወቅ መሆኑን ጠቅሶ በአዲስ አበባ ከተማ በተሰጧቸው መኖሪያ ቤቶች ውስጥ የቅርብ ዘመዶቻቸው ይገለገሉ እንደነበር ቤቶቹ በተነጠቁበት ወቅት ታውቋል ሲል ጋዜጣው ዘግቧል። ስለ መኖሪያ ቤቶቹ ብቻ አስተያየታቸውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉስ ጥላሁን ጉዳዩ የቤቶቹን ኮርፖሬሽን የሚመለከት ስለሆነ ኮርፖሬሽኑ በቅርቡ መግለጫ እንደሚሰጥ ለአሜሪካ ድምፅ ተናግረዋል። አያይዘውም ኮርፖሬሽኑ ራሱን ችሎ የሚንቀሳቀስ የራሱ ተጠያቂነት ያለበት ተቋም ነው ካሉ በኋላ ህገወጥ ቤቶች ላይ እርምጃ የመውሰድና ህጋዊ የሆኑትንም የማስቀጠል የዕለት ተዕለት መደበኛ የስራ ኃላፊነቱ ነው ብለዋል። ኮርፖሬሽኑ ሕግ የማስከበር ኃላፊነቱን እየተወጣ እንጂ የገሌ ቤት እያለ የሚወስደው እርምጃ አይኖርም ብለዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማልን ለማነጋገር ያደረግነው ሙከራ አልተሳካም። መልስ ስላላገኘንባቸው ስለ ልዩ ጥቅማጥቅሞችና ተያያዥ ጉዳዮች የምናገኘውን ምላሽ ወደፊት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጀ ለዘገባው አመሰግናለው። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ቀዳሚው አሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ ልን ስርጭታችን ነው። አሁን ወደ ተከታዩ ቅንብር እናልፋለን። ኢትዮጵያውያን በአሜሪካ ከሶስት ሳምንታት በፊት ባቀረብነው ፕሮግራማችን በዩናይት ስቴትስ በኮሮና ቫይረስ ወረርሽኝ ሳቢያ ለወራት ተዘግቶ የቆዩ የንግድ እንቅስቃሴዎች ተመልሰው እየተከፈቱ መሆኑን ዘግበን ነበር፣ ይለናል የፕሮግራሙ አዘጋጅ እና አቅራቢ ደረጀ ደስታ። በዚያም ዝግጅት ይህን አስመልክቶ በዋሽንግተን ዲሲ ዙሪያ ስለሚገኙ ኢትዮጵያውያን ምግብ ቤቶች ያሰናዳውን ዝግጅት የመጀመሪያ ክፍል አሰምቶን ነበር። በዛሬው ፕሮግራሙ ደግሞ በዋሽንግተን ዲሲ እና በቤተዝዳ ሜሪላንድ የሚገኙት የጨርጨር ምግብ ቤቶች ባለቤት ከሆኑት አቶ ዓለማየሁ አበበ ጋር ያደረገውን ቃለምልልስ የያዘ ዝግጅት ይቀርባል። አዘጋጁ ቀደም ብዬ እንደጠቆምኩት ደረጀ ደስታ ነው። ኢትዮጵያውያን እንደምንሰነበታችሁ፣ አድማጮቻችን። አቶ ዓለማየሁ ላለፉት ስምንት ዓመታት በዋሽንግተን ከሁለት ዓመት በላይ ደግሞ በቤተስዳ ሜሪላንድ፣ እንዲሁም በተጨማሪ ሶስተኛውን ጨርጨር ምግብ ቤት ደግሞ በቨርጂኒያ ለመክፈት በዝግጅት ላይ ነበሩ። አሁን የኮሮና ቫይረስ ወረርሽኝ በመምጣቱ እንደ ማንኛውም የንግድ ድርጅት ምግብ ቤቶቻቸውን ለወራት ተዘግተው ቆይተዋል። አቶ ዓለማየሁ ጤና ባለፈው ዝግ በነበራችሁ ጊዜ ነበር ያነጋገርኩት። አሁን ምን ደረጃ ላይ ናችሁ? ምግብ ቤቶቻችሁ ተከፍተዋል? አዎ፣ ሁለቱም ቦታ በዋሽንግተን ዲሲ እና በሜሪላንድ መንጎመሪ ካውንቲ የሚገኙት ሬስቶራንቶቻችን መንግስት በሚሰጠው መመሪያ መሰረት አሁን ክፍት ሆነዋል። ግማሽ ማለትም ሀምሳ ፐርሰንት ቤቱ ከሚይዘው ለማስተናገድ ፍቃድ አግኝተን በዛ መልክ እየሰራ ነው ያለ ነው። እስካሁን ያለው ሁኔታ ምን ይመስላል? ደንበኞቻችሁ ተመለሱ? እንዴት ነው አከፋፈታችሁ? እንግዲህ ባለፈው ሶስት ወር ያው ሰዎች መጥተው ምግብ መውሰድ ነበረ ወይንም ዴሊቨሪ ነበር የምናደርገው። አንደኛው ሬስቶራንት ኮምፕሊትሊ ዝግ ነበር። አሁን ግን ባለፈው ከሶስት ሳምንት በፊት ውጭ በረንዳ ላይ የመቀመጥና የማስተናገድ ፍቃድ ደርሶን ነበረ። ፌዝ ዋን የሚሉት የመጀመሪያው ደረጃ እሱን በጥም እሱን ከፍተን በረንዳ ላይ የተወሰነ ሰው ማስተናገድ እና ጀምረን ነበር በቤተ ስዳም ሜሪላንድ፣ እንዲሁም በዲሲ። አሁን ደግሞ ከአንድ ሳምንት በፊት ፌስቱ በሚለው ሀምሳ ፐርሰንት ቤቱ ከሚይዘው ፍቃድ ሀምሳ ፐርሰንት ያህል መመሪያ መሰረት ያው እየሰራን ያለ ነው። እንዴት ነው እንቅስቃሴው ለሚለው እንግዲህ ያው እንደሚታወቀው በአንድ ጊዜ ምንም የሚሆን ነገር የለም። ያው ሰው እየተላመደ ቀስ እያለ ራሱን እየተጠነቀቀ ፕሮሰስ ላይ ነው ያለው እና የበሽታው አይነትም ትንሽ የሚያስፈራ እና በተለያየ የመገናኛ ብዙሃን ብዙ ነገር ይባላል እና ጊዜ ይፈጃል። አንዳንድም ሰው እስካሁን ከፍርሃት ያልወጣ ብዙ ህብረተሰብ አለ። በእርግጥም አይፈረድም፤ የበሽታው አይነት አስደንጋጭ ስለሆነ። ስለዚህ በዛ አይነት መልክ ስለሆነ ተፈቅዶ አለ ሀምሳ ፐርሰንት ከስተመር መጥቶ ተጠቃሚ መጥቶ እንዲገበያይ እንዲበላ እንዲጠጣ፣ ግን ገና ነው ስሜቱ ገና ነው፣ ገና ትንሽ ጊዜ ይፈልጋል። በዚያ ያለ ሁኔታ ውስጥ ለመቆየት ምን ያህል አቅም ይኖራችኋል? እንግዲህ ብዙዎቹ ቀደም ሲል በተዘጉባቸው ሁለት ወራት ውስጥ ወይም ሶስት ወራት ውስጥ አንዳንዶቹ ተዳክመዋል። እንደገና ደግሞ ይሄኛው ምን ያህል ጊዜ መቆየት ትችላላችሁ? በእንዲ ያለ ሁኔታ ውስጥ ያው እንግዲህ በየጊዜው በመንግስትም በሎካል ገቨርንመንት በአካባቢ መንግስትም ሆነ በፌዴራል መንግስት ድጎማና የረጅም ጊዜ ብድር አዘጋጅተው እየሰጡ ነው ያሉት እና ያም የሚያደርጉት ምክንያት አንደኛ ሬስቶራንቶችም፣ ሌሎችም ድርጅቶች እንዳይዘጉ ማበረታቻ የሚሰጡት ገንዘብ አለ፣ ምንም የማይመለስ። ሌላው ደግሞ ለሰራተኛ ደመወዝ የሚከፈለውን ፒፒፒ የሚባለውን ደግሞ ኮምፕሊትሊ ለሰራተኛ ከከፈልከው እሱም የሚሰረዝ ብድር ነው። ሌላ ደግሞ በፌዴራል ገቨርንመንት የሚሰጥ ትልቅ ገንዘብ አለ። እሱም ለሰላሳ አመት የሚከፈል ነው። እሱም ቢዝነሶች እንዲዘጉ አይፈለግም እና ለዛ መንግስት ከፍተኛ ጥረት እያደረገ ነው። በእርግጥ ነው የማይከፈቱ ብዙ ሬስቶራንቶች ይኖራሉ። አይከፈቱም። አቅምም ሊኖር አይችልም። ያው የሬስቶራንት ቢዝነስ ከባድ ነው። ሀያ ፐርሰንት ነው ሰክሰስፉል። ሌላው እየተንገዳገደ ነው ያለው የሚኖረው። ሌላው ደግሞ በየሁለት አመቱ አብዛኛው ሬስቶራንት ይዘጋል። እና አሁን ያንን ገንዘብን ቢደጎም ከስተመር የማያገኝ ሬስቶራንት ለመዘጋትም የተዳረሰው እዛው አሁን በስታስቲክስ የሚያሳየው እስከ ሰላሳ ፐርሰንት አይመለስም የሚል ነው እና በዚህ ደረጃ ነው ያለው። እንግዲህ እርሶ ለምሳሌ በመሀል ከተማ ዋሽንግተን ውስጥ ነው ያለት የቢዝነስ ድርጅት እንደዚሁም በቤተስዳ ሜሪላንድ አሉት። ሁለቱም ቦታዎች በጣም ትልቅ ፉክክር የሚጠይቁ አካባቢዎች ላይ ነው ቢዝነስ ድርጅቶዎን የከፈቱት እና ይሄ ችግር ደግሞ መጥቷል። አሁን እንዴት ነው የተቋቋሙት? ይሄንን አሁን የምንሰራው እየሰራን ያለ ነው ቢዝነሱን ለመጠበቅ ነው ከቤቱ ባለቤቶች ጋር በመነጋገር ነጎሼት በማድረግ ነው። ለምሳሌ የቤት ኪራይ የተወሰነ ፐርሰንት እንዲቀንሱ በመጠየቅ ምክንያቱም ዛሬ ብትወጣ ከዛ ቢዝነስ ነገ የሚገባ የለም እና ያ ቤት ባዶ ነው የሚቀረው፣ ከእነሱ ጋር ነጎሼት በማድረግ በእርግጥ አሁን ቢዝነሱ ትርፍ ያመጣል ማለት አይቻልም። በአሁኑ ሰዓት በኪሳራ ነው የሚሰራው ግን ነገ ተነገ ወዲያ ያመጣል ዴፍኔትሊ እንደሚያመጣ እናቅባለሁ ግን ቢዝነሱ ተዘግቶ ቢቀመጥ ስትከፍተው እንደ አዲስ ነው የምትከፍተው ስለዚህ ከአሁኑ ባለው ሁኔታ አለሁ ማለት ማላመድ የግድ ነው የሚለው እና ቅድም እንዳልኩ ቢዝነሱ መክፈት ቢዝነሱ ያተርፈኛል ብሎ ሳይሆን ቢዝነሱ መከፈት አለበት ብሎ ማመን ነው በሁለተኛ ደረጃ ለቤቱ ባለቤቶች አሁን ብዙዎቹ ትልቅ ሬስቶራንቶች ትተው ወጥተዋል። ምክንያቱም ምንም ሊያደረጉት አይችሉም፣ አንሌስ የቤቱ ባለቤቶች ዋጋውን ካልቀነሱ ናቸው። እንቀንስም ቢሉ ይወጡዋሉ፣ ምክንያቱም እንደ ድሩ ሊያተርፉ አይችሉም። አሁን ብዙ ሆቴሎች ተዘግተዋል። እስከ ኦክቶበር ድረስ የማይከፍቱኝ አካባቢ ሆቴሎች አሉ። እነኛ ሁሉ በእኛ ስራ ላይ ተጽዕኖ አላቸው እና በአንድ ጊዜ የሚመለስ አይደለም ቀስ በቀስ እየታየ የመንግስትንም ድጋፍ እየተጠየቀ የሚካሄድ ፕሮሰስ ነው እና ጊዜ ይፈጃል። እንዲህ ብሎ መተንበይም የሚቻል ነገር አይደለም። የዚህ የበሽታው እና የንግድ ጋር የተገናኘው ግንኙነት ምክንያቱም አሮፕላን ጣቢያ ብዙ የለም። እንደምታየው ዋሽንግተን ዲሲ ዳውንታውኑ ኦልሞስት ብዙም ነገር የለውም። የፌዴራል ገቨርንመንት መጥቶ ስራ አልጀመረም በስነ ስርዓት በዚህ ባለፈው ብላክ ላይፍ ማተር በሚባለው ሰላማዊ ሰልፍም በዛም ብዙ ነገሮች ተዘግተውን የከረሙት ። ስለዚህ ገና ነው፣ ግን ወደፊት ያው ይመለሳል ብዬ ነው ማለት። በጀ ደስታን ለዚህኛውም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ደቡብ አፍሪካ ውስጥ የኮሮና ቫይረስ ወረርሽኝ በፍጥነት እየተዛመተ ነው። ያቺ ሀገር በአፍሪቃ በጠቅላላ ካለው የተረጋገጠ የቫይረሱ ተጠቂዎች አሀዝም አርባ ከመቶውን ይዛለች። የሀገሪቱ ፕሬዝዳንት ሲሪል ራማፖሳ ባለፈው እሁድ የሁኔታውን አስከፊነት አስመልክተው ለሕዝባቸው ንግግር አሰምተዋል። ገጻቸውም ላይ ብስጭታቸው በግልጽ ይነበብባቸው የነበሩት ራማፖሳ አካላዊ ርቀትን ለመጠበቅ የወጡ ደንቦችን ህዝቡ እንዲያከብር ተማጽነዋል። አልኮል መጠጥ የሚባል ነገር ፈጽሞ እንዳይሸጥም ከልክለዋል። በመላ ሀገሪቱ ተግባራዊ የሚደረግ የሰዓት እላፊም ደንግገዋል። የአሜሪካ ድምጿ አኒታ ፖል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጂት ታየት አቀርበዋለች። ደቡብ አፍሪካ ውስጥ የኮሮና ቫይረስ ስርጭት እጅጉን እያሻቀበ ነው። በዚህም ምክንያት የሀገሪቱ ባለስልጣናት አዳዲስ እርምጃዎችና ገደቦችን ስራ ላይ ለመዋል ተገደዋል። ፕሬዝደንት ሲሪል ራማፖሳ ከአራት ወራት በፊት ሀገራቸው አጣዳፊ አደጋ ጊዜ ውስጥ መሆኗን አውጀው በዓለም ዙሪያ በየሀገሩ ከጸኑት ከባድ ከባድ የእንቅስቃሴ ክልከላዎች አንዱ የተባለውን ስራ ላይ አውለው እንደነበረ አይዘነጋም። የአልኮል መጠጥ፣ ትንባሆ መሸጥም ሙሉ በሙሉ ተከልክሎ ነበር። ጥብቅ የጉዞ እገዳዎችም እንዲሁ ታውጀው ነበር። ቫይረሱ ደቡብ አፍሪካ ከገባ ወደ አስራ ስምንት ሳምንታት ተቆጥረዋል። ለወትሮ ረጋ ያለ ገጽ ያላቸው ፕሬዚደንት ራማፖሳም እሁለት ለህዝቡ ባደረጉት ንግግር ያለ ወትሯቸው ኩስትር ጭፍግግ ብለው ነው የታዩት። ከመካከላችን አንዳንዶች በሽታውን ለመዋጋት የወጡትን ደንቦች ችላ ማለታቸውን ቀጥለዋል። እርስ በርስ መከባበር አንዱ ሌላውን ከቫይረሱ ለመጠበቅ ምንም አይነት ኃላፊነት ሳይሰማቸው የሚንቀሳቀሱም አሉ። ወረርሽኙን ለመታገል አገር አቀፍ ጥረት እያደረግን ባለንበት በዚህ ወቅት ድግስ ደግሰው መጠጥ የሚራጩ፣ ብዙ ሰው ባለበት ስፍራ በጭንብል ፊታቸውን ሳይሸፍኑ ወዲያ ወዲህ የሚሉም አሉ። አስከትለውም የሚወሰዱትን እርምጃዎች ይፋ አደረጉ። አልኮል መጠጥ መሸጥ ወይም ማከፋፈል ከአሁኗ ሰዓት ጀምሮ ክልክል ነው። አልኮል መጠጥ መሸጥ እንዲቀጥል መደረጉ በሆስፒታሎቻችን በድንገተኛ አደጋ ክፍሎች እና በጽኑ ህሙማን ሕክምና ክፍሎች ላይ ከባድ ጫና እየፈጠረ መሆኑ ግልጽ ማስረጃ አለን። ይህ ደግሞ ብዙ ጊዜ የሚፈጠረው ሌሊት ላይ ነው። ስለዚህ ከምሽቱ ሶስት ሰዓት እስከ ንጋቱ አስር ሰዓት የሚጸና የሰዓት ላፊ ይታወጃል። ደቡብ አፍሪካ ውስጥ አልኮል መጠጥ ለመኪና አደጋዎች እንደሚያጋልጥ በስለት ከሚፈጸሙ ጥቃቶችን በተያያዘ ምክንያት እንደሆነ የሀገሪቱ የጤና ጥበቃ ሚኒስቴር መረጃዎች ያመለክታሉ። ያም ሆኖ ፕሬዝደንት ራማ ፖሳ እሁድ ይፋ ባደረጓቸው በአዲሶቹ እርምጃዎች የተነሳ ተቃውሞ መሰማቱ አልቀረም። አንዱ የተቃዋሚ መሪ ጆን ስቲንሁሰን ባወጡት መግለጫ የአልኮል መጠጥ ክልከላውና የሰዓት እላፊው ከተጨባጩ ችግር ትኩረቱን የሚነጥቅ ነው በማለት ድምጻቸውን አሰምተዋል። ችግሩ ያለው መንግስት የሕክምናና የምርመራ አቅም ግንባታ ላይ ያሳየው ከባድ ድክመት ላይ ነው ብለዋል። የአልኮል መጠጥ ኢንዱስትሪው ማህበራትም እንዲሁ ክልከላው የታወጀው አንድም ማስጠንቀቂያ ሳይሰጠን ነው፣ ወደ አንድ ሚሊዮን የሚጠጋው ሰራተኛችን ለከባድ ችግር ይዳረጋል ሲሉ ተናግረዋል። ጆሃንስበርግ ውስጥ የትንሽ የወይን ጠጅ መደብር ባለቤት የሆኑት ጆና ናይዱ አዲሶቹን ክልከላዎች ስሰማ ጉድ ፈላ ነው ያልኩት ብለዋል። የአልኮል መጠጥ መሸጥ በተከለከለባቸው በፊተኞቹ ሁለት ወራት መደብራቸው ክፉኛ ተጎድቶ እንደነበረም ተናግረዋል። አሁንም ቢሆን አዲሱን ትዕዛዝ በደንብ አከብራለሁ፣ ግን እንዴት ይሆን የምዘልቀው? በኪሳራ መዘጋቴ ሲቀርልኝ ይሆን የሚል ከባድ ስጋት ውስጥ እንዳሉ ተናግረዋል። ከባድ ነገር ነው የመጣው። እንግዲህ እንዴት ነው የምናንሰራራው ሰራተኞቹንስ ምን ልንላቸው ነው? በዚህ ሁኔታ ውስጥ ምን ስራ እየሰሩ እንዲቆዩ ልናደርግ እንችላለን? የሚሉት ከባድ ጥያቄዎች አፍጥጠው መጥተውብናል። የሚከራከሩበት ነጥብም አላቸው። መጠጥ በይፋ መግዛት ሲፈቀድ በድብቅ ሕገወጥ በሆነ መንገድ መሸጥ መግዛቱን ይከላከላል ብለዋል። በቀደሙት እንቅስቃሴዎች በታገዱበት ወራት በድብቅ የአልኮል መጠጥ መነገዱ ተጧጥፎ እንደነበረ አንዳንድ ጥናቶች ያመለክታሉ። ቤት ውስጥ ከሚጠመቁ መጠጦች በተያያዘ ሆስፒታል የሚገቡ ለህልፈት የሚዳረጉ ሰዎችም ቁጥር ጨምሮ እንደነበር የሆስፒታሎች አስተዳዳሪዎች ተናግረዋል። በአሁኑ ወቅት ደቡብ አፍሪካ ውስጥ ያሉት በምርመራ የተረጋገጡ የቫይረሱ ተጋላጮች ቁጥር ወደ ሁለት መቶ ሰማኒያ ሺ ተቃርበዋል። ቀስተ ደመናይቱ ሀገር ከባድ ጊዜ ውስጥ መሆናል፣ ሁሉም የሚስማማበት ነው። ፕሬዝደንት ራማፖሳም አልካዱም። ሀገራችን ከአሁን ቀደም የወረዱባትን ከባድ ችግሮች እንደተወጣች ሁሉ ይህንንም እንደማንወጣው የለም፣ እናሸንፋለን ሲሉ ነው ንግግራቸውን ያጠናቀቁት ja ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአሜሪካ የውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ህገወጥ የሰዎች ዝውውርን ለመዋጋት የምታደርገውን ቀጣይ ቁርጠኝነት የሚያሳይበትን ሀያኛውን አመታዊ ህገወጥ የሰዎች ዝውውርን ሪፖርት እንደ ኤሮፓ አቆጣጠር ሰኔ 25 ይፋ አድርጓል ሲል የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። ዓለም አቀፉ ህገወጥ የሰዎች ዝውውር ሪፖርት ይፋ ሲደረግ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ በሰጡት መግለጫ በዓለም ላይ አሁን ያለው ህገወጥ የሰዎች ዝውውር አስገዳጅ የጉልበት ስራዎች፣ ወይም የወሲብ ንግድ ዝውውር ስለሚቀጥል ትኩረት ይሻል ማለታቸውን ይጠቅሳል። በዓለም ዙሪያ ከ25 ሚሊዮን በላይ አዋቂዎችና ሕፃናት በአስገዳጅ የጉልበት ሥራዎች ውስጥ በወሲብ ንግድና ሕገ ወጥ የሰዎች ዝውውር እየተሰቃዩ ነው። የሰው ልጆች በተፈጥሮ ያለን ሰብአዊ ሴት በዋጋ የሚለካ አይደለም፣ በእግዚአብሔር አምሳል የተፈጠርንን። እንደ እውነቱ ከሆነ ሕገ ወጥ የሰዎች ዝውውር በጣም አስነዋሪ የሆነ ድርጊት ነው። ርዕሰ አንቀጹ በመቀጠል ባለፈው ዓመት ፕሬዚደንት ትራምፕ በ2019 ሪፖርት መሰረት በዝውውር ተሳትፏቸው ከአንደኛ እስከ ሶስተኛ ደረጃ በተሰጣቸው 15 መንግስታት ላይ የተወሰኑ የእርዳታ አይነቶች ማዕቀብ እንዲጣል መደረጉን አስታውቋል። ፕሬዚደንቱ በዚህ ዓመት ጥር ወር ላይ የወሲብ ንግድ ዝውውርና የጉልበት ብዝበዛን ለመዋጋት አሜሪካ ወደ ግማሽ ቢሊዮን ዶላር የሚጠጋ በጀት መመደቧንም መናገራቸውን ርዕሰ አንቀጹ ያስረዳል። የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በ2020 ህገወጥ የሰዎች ዝውውር ሪፖርት ላይ የተመዘገቡ በርካታ ስኬቶች መኖራቸውን በመጥቀስ የሚከተለውን ተናግረዋል። በዚህ ዓመት 22 ሀገራት የደረጃ ማሻሻያዎችን ያደረጉ ሲሆን፣ ከእነዚህ ውስጥ 13ቱ ከሰሐራ በታች በሚገኙ የአፍሪካ ሀገሮች ውስጥ ያሉ ናቸው። ሪፖርቱ በመንግስት ደረጃ አስገዳጅ የጉልበት ስራዎች ላይ በመሳተፍ ከአንደኛ እስከ ሶስተኛ ደረጃ የተመደቡ አገሮችን ለይቷል ያለው ርዕሰ አንቀጽ ከነሱ መካከል ቻይና አንዷ ስትሆን፣ የቻይና ኮሚኒስት ፓርቲ እና በመንግስት ይዞታ ስር ያሉ ድርጅቶች ዜጎችን በአስገዳጅ የጉልበት ስራዎች ያሰማራሉ በማለት ከሷል። በመቀጠልም ቤልት ኤንድ ሮድ ተብሎ በሚጠራው የቻይና የዓለም አቀፍ የልማት ስትራቴጂ ላይ አሰቃቂ ሁኔታዎች መታየታቸውንም ገልጾ እንዲሁም እሁሩና ሌሎቹንም ንዑሳን የሙስሊም ማህበረሰብ አባላት በዚንጂያንግና ከዚያም ባሻገር ባሉት አካባቢዎች ለግዳጅ የጉልበት ስራ በከፍተኛ ሁኔታ ተጋልጠዋል ብለዋል። ርዕስ አንቀጹ በመቀጠል በኩባ የካስትሮ አገዛዝ ቁጥር አንድ የገቢ ምንጭ የሆነው የሕክምና ተልእኮ ፕሮግራም ነው። በዓለም ዙሪያ በ ስልሳ ሀገሮች ውስጥ የሚያገለግሉ እስከ 50 ሺህ የሚደርሱ የኩባ ህክምና ባለሙያዎች አሉ ካለ በኋላ ከእነዚህ ውስጥ ብዙዎቹ ሐኪሞች እየተገደዱና በተቀነባበረ መንገድ በእነዚህ መርሃ ግብሮች መሳተፋቸውን በመጥቀስ አገራቸውን እየከዱ በየወጡበት እንደሚቀሩ ሪፖርት ማድረጋቸውን ርዕሰ አንቀጹ ያትታል። አያይዞም በግዳጅ የተሰማሩ ሐኪሞችን ፓስፖርት በመውረስ ድብቅ ኮንትራክቶችን በመፈራረም እንዲሁም ለገዢው ወገን ቀጥተኛ ክፍያን ማጋራት ህገወጥ ዝውውሩን እንደሚያቀናብሩ የሚያመለክቱ ግልጽ መረጃዎች ቢኖሩም ብዙዎቹ አገሮች ግን የህክምናው ተልዕኮ እንዲቀጥል ፈቅደዋል ሲል አንዳንዶቹን አገሮች ከሷል። የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በመንግስት የተደገፈን ህገወጥ የሰዎች ዝውውር በቀላሉ አንመለከተውም ማለታቸውም በጽሁፉ ተመልክቷል። በመጨረሻም ርዕሰ አንቀጹ የአንድ መንግስት አስፈላጊነት የዜጎችን መብትና ደህንነት መጠበቅ እንጂ መብታቸውን ለመጨፍለቅ አይደለም ካለ በኋላ ዜጎቹን በእንዲህ ያለ ጭቆና ወይም የህገወጥ የሰዎች ዝውውር ፖሊሲን ወይም አሰራር በገዛ ዜጎቹ ላይ የሚያካሂድ ማንኛውም መንግስትም ሆነ አሰራር የአሜሪካ መንግስት አይታገስም ሲል የእለቱ ርዕሰ አንቀጽ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ቆንጅታየን ለሁለተኛው ዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቅኑ ከሚሶት ሰዓት ጀምረው በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድኳቸው። አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጃው ተስታብላቸው ና እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ